ቅኔ፣ ስነ ጽሑፍና ወጎች ከበእውቀቱ ጋር ትኩረት የምናደርግበት የምሽቱ ዝግጅታችን ነው። እንኳን ደህና መጣ፣ በእንኳን ደህና መጣ፣ እንኳን ደህና ቆያችሁኝ። ስቱዲዎስ መጀመሪያ ሲገባ ያለውን ታውቃለህ። ያ ሁሉ ነገር የሚወጣው ከዚህ ስቱዲዮ ነው አለ። በዚህ ብቻ አይደለም፣ ወደ አርባ አምሳ ስቱዲዮዎች አሉ፣ እየመረጥን ነው። ምናልባት አዲሱ እኛም ወደ ሱ ጥያቄውን መመለስ ሳይኖርብን አይቀርም። ከወጋችን በፊት ያ ሁሉ ስራ የሚወጣው ከዚህ ፊታችን ከተቀመጠው በእውቀቱ ነው። ሱ ነው ቢሮ አንዳንዱ ባልደረቦቻችን ነግረውኛል። ይሄን ነው አንተ ነህ በእውቀቱ። ይሄ ልጅ በእውቀቱ፣ ከዚህ ቀደም በግሩም ስራዎች መጽሐፎችህን መነሻ አድርገን ውይይቶች አድርገናል። አዲሱ እንደምታውቀው ለረጅም ጊዜ ሲጠበቅ ነበር። በዚህ ዩናይት ስቴትስ የግጥም ምሽት እንዲሳተፍ ስራዎቹ እንዲታዩ ብዙ ጥበቃ ሲደረግ ነበር። ለራዲዮ መጽሔትም ከማስተዋወቃችን በቀርብ ፕሮግራማችን ላይ ለመጀመሪያ ጊዜ ማቅረባችን ነው። በመግቢያችን ያሰማነው ገንዳው የተሰኘው ግጥሙ የሁለት ሀገር ትዝብቱን በትኩስ አዲስ እይታ የተመለከተበትን ያንጸባረቀበት ነው። በግጥም እንድንደርደር በውቀቱ ይቻላል። ገንዳ ለምን ብለህ ስየም ከሆነ ሁን ገንዳ ውስጥ ውሃ ነው የሚታይ መጀመሪያ ምን ብዬ ልጥራው? የቆሻሻ ቅርጫት አስቤ ነበረ፣ የቆሻሻ መድፊያ ብዙ ነገር አሰብሁና በእኛ አገር ያው የቆሻሻ ገንዳ ይባላልና ገንዳው የሚለው ቃል ለግጥሜ እንዲመች መጨረሻ ላይ የመረጡት ቃል ነው። ብዙ ጊዜ ከኢትዮጵያ የሚመጡ ሰዎች እንደ በነገራችን ላይ እዚህ ሀገር አንተ እንደ ጠቀስከው ምግብ ተበልቶ የተረፈው ለነገ ወይም ለእኔ ቤጤ የሚባል ነገር የለም ወደ ገንዳ ነው የሚሄደው እና አንዳንድ ጊዜ ያን ማድረግ የሚፈሩ የሚጠየፉ እናቶች በተለይ አሉ። ጡር ግፍ ነው ሀገሬ ስንት እንደዚህ አይነት ነገር አለ እና እሱን አሁን ሰዎቹን አሳየኸኝ በዚህ ግጥም ማለት ነው። በጣም እኔ እንደው የሚገርመኝ ጡር የሚለው ቃል እራሱ የእንግሊዝኛ ትርጉም አለው ወይ ብየ ሳስብ ማለት ነው አላገኘው። ምናልባት እናንተ ስለሌለ ማለት ነው። ጡር የሚባለው እንትን በባህላችን በጣም አለ። አንድ ሰው የፈለገ ነገር ቢሆን ምግብ ከተረፈው፣ ምናልባት ለሌላው፣ ላልበላው፣ ለተራበው አሳልፎ ይሰጣል ወይም ደግሞ ለከርሞ አድርቆም ሆነ ለራሱ ያቆየዋል እንጂ ምግብ አይደፋም። እዚህ ሀገር ምግብ የሚቀርበው በገፍ ነው። ለአንድ ሰው የሚቀርበው እንዲው ሰንበቴ ትደግስበታለ። እንደዛ ሆኖ ሰው ሲደፋ በንጹህ ሕሊና የሚደፋ በረንዳ ላይ ሆኜ ስመለከት ዛፎችንም አይደለም ፎቁንም አይደለም መጀመሪያ የታየኝ በሰልፍ የቆሙ ገንዳዎችን ነው። እና በቃ በትክክል የአሜሪካን ልዩ ባህሪ የጠረፉ ምግቦች የሚደፉበት እንደሱ ነው እና ለነገሩ አሁን ሶስት ሳምንት ሞላኝ ከሶስት ሳምንት በኋላ እኔም ጦሩ ድረሰውና ራሴ መድፋት መድፋት ሲስተም ውስጥ ገባው ማለት ነው። የሲስተም ነገር በኋላ እናወጋለን። በእውቀቱ እንደ ገጣሚ የምትሄድበት ቦታ በደረስክበት ባህል የምታያቸው ነገሮች ወደ ኋላ መለስ ብለህ በማነጻጸር የምታዛምዳቸው ነገሮች ትፈልጋለህ። ተደራሲ አንባቢ የሚያመሳክራቸውን ነገሮች እንዲፈልግ ታስባለህ። ገንዳው እሱን የሚያሳየው የሶስት ሳምንታት ቆይታ ብዙ ገጠመኞች ሊኖሩት እንደሚችሉ በተለይ ደግሞ የሥነ ጽሑፍ ሰው ሲሆን ከጥቃቅኗ ነገር ውስጥ የሚተርፉ ፋይዳዎችን ትፈልጋለህ። እና እስኪ ከገጠመኞች እንነሳ። ያልጠበቅከው፣ ያላሰብከው፣ ያልተዘጋጀህበት ወደ ለንደን እንደተጓዝክ እና በሱ ሳቢያ መመለስ አድርገናል። በጊዜው አሜሪካን ከጠበክበት፣ ካየህበት አንተ አእምሮ ውስጥ የነበረው መንፈስና ያየህበት እንደው በማነጻጸር ወይ ደግሞ የተለየ የምትለው አጋጣሚ አስቂኝ ሊሆን ይችላል። ለነገሩ አሜሪካን ከገባው እንደነገርኩህ ገና ሶስት ሳምንቴ ነው። ያዩኋቸው አገሮች እዚህ አንደኛ ዋሽንግተን ዲሲ ነው፣ እና የጎረቤት ስቴቶች ቨርጂኒያን፣ እና ሜሪላንድ ያየዋቸው እና አሁን በሶስት ሳምንት ውስጥ አሜሪካን አየን። ከእግር እስከ ራሱ የምዘፍንበት ደረጃ ላይ አልደረስኩም፣ ግን ማየትና ማነጻጸር እየጀመርሁ ነው። ብዙ ደስ የሚሉ ነገሮች ነው መጀመሪያ ያየሁት። በቃ ሁሉ በአለም ላይ ከየማዕዘኑ የፈላ የተለያየ ቀለም ያለው ቡራቡሪ ህዝብ በሰላም በቃ ሳይጋጭ ሳይላተም አብሮ መኖር መቻሉ ራሱ በጣም መጀመሪያ አስደንቆኛል። ሆ ደስ የሚል ስሜት ነው የተሰማኝውና ለሀገሬም እንደዚህ ቀን ይችላታለሁ። እና አሜሪካን ሳስባት ልክ እንደ አንድ ትልቅ ገበያ ነው ያሰብኋት። በአሜሪካውያን መካከል ያለው ግንኙነት በሸማችና በሻጭ መካከል ያለው ግንኙነት ይመስለኛል። ምን አይነት ሸቀጥ ይዛሃል? ምን አይነት አገልግሎት አለህ? ስንት ብር አለህ? የሚሉ ጥያቄዎች ከየት መጣ ከሚሉ ጥያቄ በላይ ጉልበት ያላቸው ይመስለኛልና። ይሄ እጅግ በጣም መልካም ነው፣ ልንኮርጀው ይገባ ነው ብዬ አስባለሁ። በገንዳው ጀምረሃል። ይሄ ቀደም ሲል የገለጥከው ሁኔታ እንግዲህ ለብዙ ግጥሞች ብዙ አርእስት የሚፈጥርልህ ይመስለኛል። አዎ ይመስለኛል። በነገራችን ላይ ገና መጽሐፍ ለመጀመር ስሞክር መጀመሪያ አቃተኝ። ለካስ አሁን ድሮ ገጣሚዎች ምን ይላሉ የግጥም አድባር ወይም ሚውዝ የሚባለው ቃል ዝም ብሎ የፉገራ ቃል ይመስለኝ ነበር ማለት ነው። አሁን አሜሪካ ገብቼ ትንሽ ሶስት ሳምንት እንደቆየሁ የተረዳውትተረዳሁት ነገር አሜሪካ በቃ የጽሁፍ አድባር የራቃት አገርናት ናት። አዋልያው የለም የላት ብያ አሰቡ። በቃ ሳለ እንደዚህ አይነት ነገር ብያ አሰቡ እና ለመጽሐፍ ትንሽ አቅታል። ምናልባት ስለ ዞርብኝ ሊሆን ይችላል። ስገባ ዞርብኛል፣ ተንገዳ ግጄ መቆም አለብኝ። ከዛ በኋላ ነው ማነጻጸር፣ ማጣራት የሚጀመረው። እሱን እንግዲህ መጠበቅ ይገባኝ ይሆናል። የሰዓት መሆኑ ጠቋሚ ይመስላል ይሄ ግጥምህም ከሶስት ሳምንታት በኋላ መምጣቱ የምታነጻጽራቸው በጥሞና የምታስባቸው መልሰህ የምታያቸው ሀሳቦች ያስፈልገዋል አ በእርግጥ ግጥም መጻፍ መጣጥፍ ከመጻፍ ወይም ልብ ወለድ ከመጻፍ ማለት አንድ ሰው በውጭ ሀገር ሲኖር መጣጥፍ ከሚጽፈው ወይም ልብ ወለድ ከሚጽፈው ይልቅ ግጥም ቢጽፍ የተሻለ ነው ተብሎ ይታመናል። በኃይሉ የሚባል ጓደኛ ባለፈው መጽሐፎችን ይዞ ሊመጣ ብቸኝነት እንዳይጫጫኝ ካመጣል መጽሐፎች አንደኛው የጊዮርጊስ ኦርዌል የጆርጅ ኦርዌል መጽሐፍ አንደኛው እዛ ላይ አንድ በጣም የሚገርም አንቀጻየሁ ምንድ ነው የሚለው፣ አንድ ሰው በውጭ ሀገር በስደትም ሆነ በሌላ መንገድ አንድ ደራሲ ሲኖር ከጥልቅ አፈር ወደ ግልብ አፈር መሸጋገሩ ነው። በጥልቅ አፈር የቆመ የነበረው አሁን ደግሞ ተነቅሎ በግልብ አፈር ላይ ይተከላል። እና ለመጻፍ ሲሞክር ደራሲ ከሆነ ልቦለድ መጻፍና መጣጥፍ መጻፍ ይከብደዋል። በተለይ ልቦለድ መጻፍ። ምክንያቱም ህይወቱ የሚያተኩረው መንገዶች ላይ ካፌዎች ላይ ና የሴተኛ አዳሪዎች ቤቶች ላይ ነው። ሰዎች እንዴት እንደሚኖሩ፣ እንዴት እንደሚጋቡ፣ እንዴት ልጅ እንደሚወልዱ የሚያውቅበት አጋጣሚ አይኖረውም። እና ጽሁፉ በጣም መሳሳት ይጀምራል ነው ለሳሌዎችና ለገጣሚዎች የተሻለ ነው ይላል። የተረዳሁት መሰለኝ ቅንጭብ ያለች ብልጭ የምትል ሀሳብ ትመጣላለች። እሷን ደግሞ ለጊዜው በግጥም ነው ልታሰፍራት እምትጅ ነውና መንገዱን ተጉዘ መጥተሃል። በእውቀቱ አሁን ዋሽንግተን ዲሲ ነው ያለኸው። በሀሳብ በተመላለስክበት ወቅት በስራዎችህ ማለቴ ነው በምናብ ከብቸና ወደ ደብረ ማርቆስ፣ ብቸና ሁኑን እርግጠኛ አይደለሁም። ከተማው ብቻ አንድ የጎጃም ከተማ ውስጥ ያለ ልጅ ደብረ ማርቆስን ሲመኝ፣ ደብረ ማርቆስ ያለው አዲስ አበባ መግባትን ሲመኝ፣ አዲስ አበባ ያለው ወደ ሳን ፍራንሲስኮ መምጣትን ሲመኝ የምኞታቸውን መተሳሰርና በተገላቢጦሽ የሚታዩትን ገጽታዎች ግሩም፣ ለዛ ባለው ነገር ግን ያ የሚናፈቀው ነገር የማይታወቀው የማያውቁትን አገር መናፈቅን ብለው የጻፍክበት መንገድ ነበረ። ያን ሁሉ ስታደርግ ግን አንተ ምናልባት ከመጨረሻው መዳረሻ አንድ ሲቀር ነው አሜሪካውን ቢወቱም በማታውቀው ውስጥ ነው። ሌሎችን የራስህም ተሞክሮች ነበሩበት። እስኪ ተመለሰ ሄው ያን ጽሁፍ ዛሬ የምትጽፈው ቢሆን ምንም እንኳን ገጠመኝህ አጭር ጊዜም ቢሆን ይሄ ታሪክ ማወራው ከክንፋም ህልሞች ውስጥ ግሩም ተደርጎ የተሳለ ስዕል የአንድ ወጣትን ምኞት ከሌላ ወንድሙ ከህቷ እያደረገ የተሳሰሩ ታሪኮችን የሚያሳይ ትረካ ነው። እስኪ ተመልከተው። ወደ ኋላ አሁን ዛሬ ዋሽንግተን ዲሲ የሆነ ጥሩ ጥያቄ ነው ያመጣው። እኔም በጊዜው ክንፋም ህልሞችን ስጽፍ የሰው ልጅ ምኞት ያው አያልቅም እና ምኞታችን ደግሞ ከጀመረበት መነሻ ዞሮ ያው ውደቱን ጨርሶ ይመለሳል የሚል ሀሳብ ያለው ልብወለድ ነበረ እና መነሻው ምንድነው? ማንኩሳ ከሚባል ሀገር ሳ ማንኩሳ ያለው ወደ ደብረ ማርቆስ መምጣት ይፈልጋል። ደብረ ማርቆስ ያለው አዲስ አበባ መምጣት ይፈልጋል። አዲስ አበባ ያለው ደግሞ አሜሪካ መምጣት ይፈልጋል። አሜሪካ ያለው ደግሞ ተመልሶ ወደ መንኩሳ መመለስ ይፈልጋል ማለት ነው እና ሶስቱን አገሮች ስለማውቃቸው አዲስ አበባን፣ ደብረ ማርቆስ መንኩሳን ስለማውቃቸው ስገልጻቸው እዛ ውስጥ ያለው ሁኔታ ስገልጽ ብዙም አልተቸገርኩም። አሜሪካ ግን ድፍረት ነው። አዲስ አበባ ሆኖ ያው በስሚ ስሚ የሚደረግ ነገር ስለሆነ ልሞክረው አልሞክረው የሚል ነገር ነበረ። ግን በኋላ ምን አበረታታኝ አንዳንድ ሰዎች ያላዩትን የማያውቁት ሀገር አይናፍቅ የሚባለ ግን የማያውቁት ሀገር ደግሞ ይጻፋል። ለምሳሌ ካፍካ የሚባል ደራሲ አሜሪካ የሚል ልቦወለድ ነበረ። አሜሪካ ሳያውቃት ነው የጻፈው። ራሴ ላስ የሚል ልቦወለድ የጻፈው የእንግሊዙ ደራሲ ጆንሰን ስላቢሲኒያ የምትባለዋን ሀገር አፈሯን ሳይረግጣት ነው የጻፈውና ለምን ዝም ብዬ ግምቴን አልጽፍም? አንድ ቀን ይጣራል በሚል አሁን ለማጣራቱ ምራው ላይ ነው ያለው እና ግን አሜሪካ እንዲህ ናት እንዲህ ናት ብሎ ለመግለጽ ሳይቃጣኝ ሰውየውን መንፈስ ለመግለጽ ሞክሬ ነበር ማለት ነው። እና አሁን ሳየው ብዙም አልተሳሳትም። ተሳሳክም እዚሁ ነው። ያነበበውም ሰው ያን አንተ ያነሳኸውን ታሪክ ከራሱ ገጠመኝ ጋራ ወይም ከሌላ ከሚያውቀው ሰው ጋር በቀላሉ ሊያዛምደው በሚችል መልኩ ነው የተጻፈው። መጽሐፉን ወይም ታሪኩን ያነበቡ ሰዎች ይረዱታል። አዲሱ ለበውቀቱ የሚነሱም የሚደርሱም ጥያቄዎች ቁጥር የላቸውም። አንዳንዱ እንኖር ወር፣ አዎ ቀደም ሲል ያነሳኸው ለምሳሌ አገሮቹን ጠቅሰን ነማንኩሳን ጠቅሰን ያነሳ ነው፣ ቀደም ያለውን መጽሐፍ ላነበቡ አድማጮች ነው በእውቀቱ ምን አይነት ሰው ነው፣ አጻጻፉ ዘየው ምንድን ነው የሚለውን እንደው እዛ ላይ እናግሏ እናግሏና አንተ እንደ ገጣሚ እንደ ጸሐፊም ከዚህ ቀደም የጻፍካቸውን ደሞ መጽሐፎች አምሳሌ በይበልጥ በቅርብ አሁን ያየሁትንና አንድ ጊዜም ማስቀመጥ የተሳነኘን የመግባትና መውጣት መግባትና መውጣት እዛ ላይ አሁን የማነበው ነገር ማስገርም ሳይሆን፣ በቃ አንድም ጊዜም ሳልስቅ መጽሐፉን የከደንኩበት ጊዜ የለም። እያንዳንዱን ምዕራፍ ይህን ሳነባ እንትን እንዴት ነበር ምስልህ ከዚህ ቀደም ሳላይህ ሰባት ገብረ እግዚአብሔርን አውቀዋለሁ። በአካል በተለመደ አጠራር ጋሽ ሰባትን አውቀዋለሁ። ከጋሽ ሰባት የወረስከው የአጻጻፍ ዘዬ፣ የቃላት አጠቃቀም ዘዬ አለ። አሁን ጋሽ ሰባት ብዙ ጊዜ እንዴ እንዲህ ይባላል እንደ የምንለውን ሁሉ ደፍሮ ያስቀምጣቸዋል በወረቀት ላይ ጋሽ ሰባት እናንተ ምንናምናችሁ። ጋሽ ሰባትን ያው ከማደንቃቸው ደራሲዎች መካከል አንደኛው ነው በአማርኛ ስነ ጽሑፍ ውስጥ ትልቅ አስተዋጽኦ ካደረጉ ሰዎች መካከል አንደኛው ነው ብዬ አስባለሁ። በሁለታችን ዘይቤ መካከል ግን ከፍተኛ ልዩነት አለ ብዬ አስባለሁ። በደንብ ሲጠና ማለት ነው። በአማርኛ በስነ ጽሑፍ ውስጥ አንዳንድ የማይባሉ የማይነገሩ ቃላትን መጨመር ከስባት በፊት በስነ ቃላችን በጣም የተለመደ ነው። ስነ ቃላችን ብታጠነው፣ ግጥሞቹን ብታያቸው፣ ቀልዶችን ብታያቸው ስለ አለቃ ገብረሃና የሚነገር ቀልድ ወይም ደግሞ የምድጃ ዙሪያዎችን ስንሰማቸው የምናገኛቸው ጥኖች በትክክል በባላገር አማርኛ ነው። የባላገር አማርኛ በነገራችን ላይ ያው ባለጌ የሚለው ቃል ባላገር ከሚለው የተቆረጠ። አለማየሁ ሞገስ ይሄን ነገር ይጽፉ ነበር። እሺ፣ አሁን ጥሩ። እንደውም አለማየሁ ሞገስ ካነሳቸው አለማየሁ ሞገስ ሰምና ወርቅ የሚል መጽሐፍ ነበራቸው። ሰምና ወርቅ ቁጥር አንድን ካየው እሳቸው በባላገሩ ስር የሚነገሩ ቀልዶችን ከቀልዶችም ደግሞ ይሄ እኛ ብልግና ብለን ልንጠራቸው የምንልችላቸውን ቃላት ሳይቀር ጽፏቸዋል። ትንሽ ለየት የሚያደርገው በሰምን ወርቅ የሸፋፈኑ የቅኔም ሰው ስለሆኑ ገዳቢውን ሰውዬ ወይም ደግሞ መርማሪውን ሰውዬ አልፈው ለመሄድ በሰምና ወርቁ በኩል ተሸሸጉ። ከዛ ስባት ሌላ አንድ እርምጃ ተሻገረና ገለጠውገለጠውዘመናዊ እና አሁን በእኛ ዘመን ስለ ወሲብ ስለ ብልግና ፍጥጥ ባለ መንገድ መጽሐፍ ጊዜው ያለፈበት ነው፣ ፋሽኑ ያለፈበት ነው ብዬ አስባለሁ። ምክንያቱም ከጽሁፍ በላይ ሌሎች ሚዲያዎች ወሲብን የሚዘግቡ ያሉበት ዘመን ላይ ስለሆን ወሲብን በቃላት መዘገብ ጊዜ አልፎበታል ብዬ አስባለሁ። ግን ሌሎች ሚዲያዎች ዲጂታል የሆነው ሚዲያ ሊዘግበው የማይችለውን ወይም ቴሌቪዥኑ ሊዘግበው የማይችለውን፣ ሬዲዮ ሊዘግበው የማይችለውን፣ ቪዲዮ ሊዘግበው የማይችለውን ነገር ማጉላት ከቻልሁ ተሳክቶልኛል ማለት ነው። ልክ ነው። ቃሉን እራሱን ለመጀመሪያ ጊዜ በመገናኛ ብዙኃን ማለት እችላለሁ በሬዲዮ ወሲብ የሚል ቃል መጠቀም የተጀመረው ልሳሳት እችላለሁ እታረማለሁ ልሳሳት በእሁድ ጠዋት ፕሮግራም ማን እንደጀመረው ታውቃለህ ብዙ ጊዜ የምናናግረው የእሁድ ጠዋት ደንበኛ በብዕር ስም የሚጽፋው ስሙን ፈጽሙም አይናገረው ማን ነበረ? አሸናፊ አሸናፊ ወሲብ የሚል ብዙ ሰው ደነገጠ። ግእዝ የሚያውቁ ሰዎች በተለይ እንዴት እንዴት አነባላችሁ የተባለበት ጊዜ፣ ከዛ ተጀመርና ዛሬ ወሲባዊ ጥቃት እንላለን። የአስገድዶ መድፈርን ት የሚለውን እንግሊዝኛ ቃል እና ልክ ነህ የምትለው እሱን ለማጠናከር ነው። ልክ አንድ እንደውም ለመጨመር ያክል አሁን እንቅልፍና እድሜን ስጽፍ የእንካስለታ እንትየው ዘቤ ለመጠቀም ስሞክር በጊዜው በቃ የግድ ነበረ እሱን እንካስለንትያ እንዴት ነበር የምንለው፣ አሁን አድጌ የሳስበው እንደዛ በልጅነታችን ማለት ነው፣ ይህን ያህል ብልግና ያለበት ሀሳብ መጠቀማችን ከየት ነው ያመጣ ነው የሚለው ነገር ያሳስበኛል። እና እሱን በሌላ ቋንቋ ልትገልጸው በፍጹም አትችልም። በዛ ቋንቋ ነበረ መገለጽ ነበረበት። እንደው ለአድማጮች ፍላጎት ሙሉን ስዕል ለመስጠት ጎላ አድርገን ከዚህ በፊትም ያመጻፍ በወጣ ጊዜ ተነጋግረናል። በመገናኛ ብዙኃን በይፋ የማይነገሩ ያልተለመዱ ደጋግማችሁ እንዳላችሁት የብልግና ቃላት የሚለው ምናልባትም አድማጮች ሙሉ ውስጥ ቅርጹን እንዳይረዱ እንዳያደርግ አግባብ ያለው አቀራረብ ለማድረግ ያህል ነው መመለስ የፈለግኩት አንድ የምናወራው ስለ ቁንጽል ታሪኮቹ የሚቀርቡበት በይፋ የማይነገር ልክ በጥያቄው እንደተነሳው የገፋህበትን መንገድ ነው። አዲሱ ያነሳልህ ሁለት ስራዎችም ዘርፈ ብዙ ናቸው። የተለያየ ርዕሶች ላይ፣ የተለያየ ጭብጦች ላይ፣ የተለያየ ጉዳዮች ላይ የተጻፉ ናቸው። ለመጀመሪያ ጊዜ ለሚያውቅህ በዚሁ ብቻ ወስነን እንዳናሳይ ነው መነሻችን። እንደዛ ብናደርግ ይሻላል በሚል ነው። ወደ ኋላ ልመልስህ በውቀቱ የጉዞ ነገር ስለሆነ ከመጣህበት ጉዳይ ጋር አዛምደን የምናያቸው ይኖራሉ። ለአመታት አንተን ወደዚህ ለማምጣት ሲሞከር የነበሩ ጥረቶችን በቅርበት ተከታት እያለው እንዴት መጣ? አዎ አሜሪካ ነገር አንተ ከዚህ በፊት አሁን እንዳልከው ለመምጣት ከዚህ በፊት ሙከራ አድርገን ነበረ። እንግዲህ ከመሄዴ በፊት አርቲስት አለምፀሐይ ወዳጆ ለዚህ ለጣይቱ ግብዣ አቅርባልኝ ነበረ። ግብዣው ከሸፈ። ኤምባሲ ቪዛ ከለከሉ፣ ከለከሉ አባረሩኝ ማለት ነው። ያው በጊዜው ያቀረቡት መስፈርት በእውነት ለመናገር አሜሪካ አይደለም የትም አስገባም ነበርና አግባብ ነበር። ግን በጊዜው አሜሪካ ኤምባሲ መግባት እንዴት እንደሆነ ለመጀመሪያ ጊዜ ስላየሁበት ያው ተጠቅሜበታለሁ። ጸሐፊ ስትሆን ማለት ነው ብዙ የምትከስረው ነገር የለም። ኪሳራውንም ወደ ድል ወደ ትርፍ ቀይረዋል። ከዛ በኋላ የምንውሽዋ ኢንተርቴንመንት እኔን ወደዚህ ወደ አሜሪካ ጋበዘኝ ስራዎችን እንዳቀርብ። በዚህ አጋጣሚ በጣም አመሰግነዋለሁ። ምክንያቱም ሰዎች ዘፋኞችን ይጋብዛሉ፣ ኮሜዲያን ይጋብዛሉ፣ ደራሲን መጋበዝ ግን አልተለመደም። በድፍረት ሞክሮታል። ስለዚህ ለዚህ ደግነቱ ምስጋናን አቀርባለሁ። እና ተሳክቶ መጥቻለሁ። አሁንም ያሰብነው ነገር አሜሪካን አገር ባሉ የተለያዩ ስቴቶች ስራዎችን ለሚወዱ ሰዎች ስራዎችን ለማቅረብ ሞክራለሁ። እሱን ለማመቻቸት ሸዋ የተና እየሞከረ ነው። ከተሳካ እንግዲህ እንተያያለን ግርብ ነው። እንተያያለን ግርም ነው። በሩቅም በቅርብም ያሉ ያንተን ስራዎች፣ መጽሐፎች፣ ይህን ያነበቡ በእውቀቱን በአካል ያላገኙ በመድረክ ደግሞ ያቀረብካቸውን ስራዎች ያላገኙ እድል ይኖራቸዋል። በእውቀቱ ወደዚህ አሁን ወደ መጣህበት ጉዳይ በሚያቀርብ መልኩ እንውሰድና በመድረክ የምታቀርባቸው በመጽሐፍ ከጻፍካቸው ባልተናነሰ አንዳንዶቹ ቅጆች በሲዲ የወጡም ስራዎችን አይቻለሁ። በድርሰትና በግጥም ብቻ ሳይሆን የተወሰንከው የኩምክና ለዛ አላቸው ጽሁፎችም ሳይቀር፣ እስኪ ስለዛ ዝንባሌ ስለዛ ስሜት አጫውተን። አድማጮች ከወጣቱ ገጣሚና ደራሲ በእውቀቱ ስዩም ጋር የጀመርነው ወግ ገና ተጀመረ እንጂ አልተቋጨም። በቀጣይ ፕሮግራማችን ቀደም ብዬ ለወረወርኩ ሁለት ጥያቄ በሚሰጠው መልስ ሰፋ ያለውን ውይይት ይዘን እንመለሳለን። ለአሁኑ ግን በእውቀቱ ስዩምን ለጊዜው አመሰግናለሁ። እግዜር ይስጥልኝ።